SBS ሬዲዮ ወደ ዝርዝር ዜናዎቹ ከማምራታችን በፊት ርዕሰ ዜናዎቹን እናሰማለን። ቪክቶሪያ እያንሰራራ ያለውን የኮሮና ቫይረስ ወረርሽኝ ለመግታት ፍልማያ ላይነት ምዕራብ አውስትራሊያ አብዛኞቹን የኮሮና ቫይረስ ገደቦቿን አነሳች፣ የሚሉት የምሽት ግንባር ቀደም ርዕሰ ዜናዎቻችን ናቸው። አውስትሬሊያ ባለፉት 24 ሰዓታት ውስጥ 18 አዲስ በኮሮና ቫይረስ የተያዙ ሰዎችን ስታስመዘግብ 16 16ስቱ ከቪክቶሪያ፣ ሁለቱ ከኒው ሳውዝ ዌልስ ናቸው። የአውስትሬሊያ ዋና የጤና ኃላፊ ፕሮፌሰር ብሬንደን መርፊ የቪክቶሪያ ወረርሽኝ ምን ያህል ተዛማች እንደሆነ አሁን ይህ ነው ብሎ ለማለት ጊዜው ገና እንደሆነና ባለሥልጣናት ገና ቫይረሱን ለመግታት የሚቻላቸውን ሁሉ እያደረጉ መሆኑን ተናግረዋል። ፕሮፌሰር መርፊ ቪክቶሪያ የኮቪድ-19 ማዕከል ሆነው ባሉት ኬሲ፣ ብራይን ባንክ፣ ሞርላንድ፣ ካርዲኔና ደርባ ላይ ብርቱ ፊልሚያ እያደረገች እንደሆነ ገልጠዋል። አውስትራሊያ ውስጥ የወረርሽኙ መስፋፋት ሊጨምር እንደሚችልም ሲያስረዱ፣ ሁሌም ወደ አውስትራሊያ ቫይረሱን የማዝለቁና በመላው አውስትራሊያም በቫይረሱ በተጨማሪ የመያዝ ተጋላጭነት አለ። ቫይረሱ በመላው ዓለም እየተስፋፋ እንደሆነም እናውቃለን። በየቀኑ በመላው ዓለም 150 ሺህ ሰዎች በቫይረሱ እየተጠቁ ነው። እናም ተጋላጭነቱ ለረጅም ጊዜ የሚቆይ ነው። አውስትራሊያ ውስጥ መልካም ሥራ ሰርተናል። ሁሌም የተወሰኑ ተጨማሪ የቫይረስ መዛመቶች እንደሚገጥሙን በስትራቴጂችን ውስጥ ከግምት ውስጥ ያካተናል ብለዋል። ይህ በእንዲህ እንዳለም ምዕራብ አውስትሬሊያ በርካታ የኮሮና ቫይረስ ገደቦቿን ያነሳች ሲሆን በወሰኖቿ ላይ ገና ጥብቅ ሆናለች። ከጁን 26 እኩለ ሌሊት ጀምሮም መሰባሰብ ላይ ተጥሎ የነበረው ገደብ ተነስቷል። ከ400 በላይ ሰዎች በሚያስተናግዱ ስፍራዎች ግና የ2 ሜትር ርቀት የተጠበቀ ይሆናል። ምዕራብ አውስትራሊያውያን የገደቡ መነሳትን ተከትለው በውጭ ወጥተው እራት መመገብ ሕጋዊ ፍቃድ ባላቸው መጠጥ ቤቶች ተገኝተው መጎንጨት፣ የስፖርት የአካል መጠንከሪያና የሕዝብ ትራንስፖርትን እንደ ልብ መጠቀም ይችላሉ። ፕሬሚየር ማርክ ማጋዋን ወሰኑን ክፍት ማድረጉን ያዘገጁት ሌሎች ክፍለ አገራት ቫይረሱን መቆጣጠር እስኪችሉ እንደሆነ ተናግረዋል። በሌላ በኩል ግና ኒውሳውዝ ዌልስ ምንም እንኳን ቫይረሱ ቪክቶሪያ ውስጥ ቢያንሰራራም ወሰኗን ለቪክቶሪያ ክፍት ከማድረግ ወደኋላ አላለችም። ይሁንና ፕሪምየር ግላዲስ ቨርጅክሊያን የኒው ሳውዝ ዌልስ ነዋሪዎች ወደ ጎረቤት ክፍለ አገራት ሲጓጓዙ ጥንቃቄን እንዳያጓድሉ አሳስበዋል። ኩዊንስላንድ ወሰኗን መክፈቱን አስመልክቶ አርብ ጁን 26 ተወስናለች። በተጨማሪም በኮቪድ-19 ሳቢያ የአውስትሬሊያ ምጣኔ ሀብት እድገት ማሽቆልቆል የታሰበውን ያህል እንዳልሆነ የብሔራዊ ባንክ ገዢ ፊሊፕ ሎው ገልጸዋል። ይሁንና የወረርሽኙ ምጣኔ ሀብታዊ ጉዳት ለአመታት እንደሚዘልቅም አሳስበዋል። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ቪክቶሪያ እያንሰራራ ያለውን የኮሮና ቫይረስ ወረርሽኝ ለመግታት ፊልም ያለ አይነት፣ ምዕራብ አውስትሬሊያ አብዛኛዎቹን የኮሮና ቫይረስ ገደቦቿን አነሳች፤ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።